የአሜሪካ ድምጽ ነው። በሰው ሕይወት ላይ የማላገጥ ነገር ነው። ወደ ሀያ ሚሊዮን ሕዝብ ነው የተወዳብን ወደ አምስት ሚሊዮን ከብቶች ናቸው ያለቁብን። በዚህ ደረጃ ዝም ብሎ ማየቱ የመንግስትን ደካማነትና ተጠያቂነትን ገሸሽ ያደረገ መሆኑን ያሳየናል። ሰምናለሁ ከአሁኑ ከመከሰቱ በፊት የተወሰኑ ድርቅ ስራዎችን መስራት ካልቻለ ጉዳቱን ለመቀነስ ወደዛ ሲሽን ማንሄድበት ምንም አይነት ምክንያት የለ። ለምሳሌ የኢትዮጵያ መንግስት ሳይጋብዘው ወርልድ ፉድ ፕሮግራም ኢትዮጵያ ውስጥ ያለውን የእርዳታ እህል መጠን ሊጨምር አይችልም። በኢትዮጵያ ድርቅ ዙሪያ ከተሰናዳው የትንታኔ ዘገባ የተወሰደ ድምፅ ነበር የሰማችሁት። በምሽቱ ይደመጣል ይህንና ሌሎች ጥንቅሮችን ወደ እናንተ እናደርሳለን ሰላም ጤነስጥልን ስጥልን እንደምናምሽታችኋል ክቡራን አድማጮች የምሽቱ አስተናጋጃችሁ አይደን ገረመው ነኝ ብርሃን ኃይሉ ስርጭቱን በማቀናበር ጽዮን ግርማ ደግሞ በዋና አዘጋጅነት አብረናችሁ እናመሻለን ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንድትከታተሉ በአክብሮት እንጋብዛለን። በተጨማሪም ከሰኞ እስከ ዓርብ በቪኦኤ አምሃሪክ ፌስቡክ ገጽ ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ። በኢትዮጵያ ድርቅ ዙሪያ ከተሰናዳው የትንታኔ ዘገባ የተወሰደ ድምፅ ነበር የሰማችሁት። በምሽቱ ይደመጣል ይህንንና ሌሎች ጥንቅሮችን ወደ እናንተ እናደርሳለን ሰላም ጤነስጥልን እንደምናምሽታችኋል ክቡራን አድማጮች የምሽቱ አስተናጋጃችሁ አይደን ገረመው ነኝ ብርሃን ኃይሉ ስርጭቱን በማቀናበር ጽዮን ግርማ ደግሞ በዋና አዘጋጅነት አብረናችሁ እናመሻለን ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንድትከታተሉ በአክብሮት እንጋብዛለን። በተጨማሪም ከሰኞ እስከ ዓርብ በቪኦኤ አምሃሪክ ፌስቡክ ገጽ ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። ደረጀ ደስታ ነኝ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የናይጄሪያ ጠቅላይ ፍርድ ቤት አሮጌዎቹ የገንዘብ ኖቶች ቆይታ እንዲራዘም አዘዘ። የናይጄሪያ ጠቅላይ ፍርድ ቤት የአገሪቱ መንግስት አዲስ ያወጣው የገንዘብ ኖት ለውጥ ህገ መንግስታዊ አይደለም ሲል ነባሮቹ የገንዘብ ኖቶች እስከ አመቱ መጨረሻ ድረስ በጥቅም ላይ እንዲቆዩ አዘዋል። ጠቅላይ ፍርድ ቤቱ ትናንት አርብ ያስተላለፈው ውሳኔ የናይጄሪያ ክፍለ ግዛት አገረ ገዢዎች ነባሮቹ የባለ 200፣ 500 እና 1000 የገንዘብ ኖቶች ወይም ናይራ ለረዥም ጊዜ እንዲቆዩ የካቲት 9 ቀን 2015 ዓ.ም የመሠረቱትን ክስ ተመልክቶ መሆኑ ተነግረዋል። የናይጄሪያ መንግስት ባለፈው የአውሮፓውያኑ አመት አዲስ የገንዘብ ኖቶችን ማውጣቱን ገልጾ ናይጄሪያውያን በስድስት ሳምንታት ውስጥ ወደ አዳዲሶቹ የገንዘብ ኖቶች እንዲቀይሯቸው አዞ ነበር። የናይጄሪያ ባለስልጣናት የገንዘብ ኖቶቹን መቀየር ያስፈለገው በገበያ ላይ ያለውን ትርፍ የገንዘብ መጠን ለመቆጣጠር፣ ወንጀልና አፈናን ለመዋጋት እንዲሁም የዋጋ ግሽበትና ሐሰተኛ ወንጀሎችን ለመፍታት መሆኑን ይናገራሉ። ጠቅላይ ፍርድ ቤቱ ግን በፕሬዝደንት ሙሐሙዱ ቡሃሪ የተደገፈው ፖሊሲ ሕገ መንግስታዊ ያልሆነውን የአስፈጻሚውን ስልጣን የሚያመለክት የገንዘብ ችግር ያለባቸውና፣ ሕልውናቸው በፈጣን የንግድ ልውውጥ የሚተዳደሩ ናይጄሪያውያን ዜጎችን መሰረታዊ መብቶች ሰዎች የሚጥስ ነው በሚል ውድቅ ያደረገው መሆኑ ተመልክቷል። ዓለም አቀፉ አቶሚክ ኤነርጂ ተቋም ኃላፊ ከኢራን ጋር የሳይንስ ዘርፉን ጨምሮ በሁለት ዋና ዋና ጉዳዮች ላይ ከኢራን ጋር ንግግር መኖሩንና ሂደቱም ትልቅ ተስፋ ማሳደሩን ዛሬ ቅዳሜ በሰጡት መግለጫ ተናግረዋል። የተቋሙ ኃላፊ ራፋኤል ግሮሲ በቴህራን የሚያደርጉት ስብሰባ የተጀመረው ትናንት መሆኑ ሲገለጽ፣ ዲፕሎማቶች የስብሰባው ዓላማ ከዓለም አቀፉ የኒውክሌር መርማሪ ተቋም ጋር ኢራን እንድትተባበር ግፊት ለማድረግ ነው ብለዋል። ግሮሲ በቴህራን ለጋዜጠኞች በሰጡት መግለጫ በዓለም አቀፍ ደረጃ አስፈላጊ የሆኑ ሁለት ጉዳዮች አሉ። በግልጽ እንደሚታየው ኢራን እና ተቋሙ በጋራ እየሰራንባቸው ያሉት ጉዳዮች ወደፊት እንዲቀጥሉ፣ በኢራን ስላለው የኒውክሌር ፕሮግራም ግልጽ ለማድረግ ና ማረጋገጫዎችን ለመስጠት ትልቅ ተስፋ አለ ብለዋል። ከኢራን የአቶሚክ ኤነርጂ ተቋም ኃላፊ ማዕመድ እስላሚ ጎን ቆሞ መግለጫ የሰጡት ግሮሲ፣ ሁለተኛው ጉዳይ እጅግ በጣም አስፈላጊ የሆነው በሳይንስና ቴክኖሎጂ ዘርፍ ከኢራን ጋር ያለን ወደፊት የሚቀጥለው ትብብርን በሚመለከት ነው ብለዋል። ከኢራን ጋር የሚደረገው ንግግር በስራ በታማኝነትና በትብብር መንፈስ እየተካሄደ መሆኑንም የዓለም አቀፉ የአቶሚክ ኤነርጂ ተቋም ኃላፊ ራፋኤል ግሮሲ ተናግረዋል። የኃላፊው ጉብኝት የመጣው ኢራን በፎርዶው የኒኩለር ማበልጸጊያ ተቋም የኒኩለር ኃይል ለማመንጨት የሚያስችላትን ዩራኒየም ንጥረ ነገር መጠን ወደ 83 ነጥብ 7 ከመቶ ባደረሰችበትና የኒኩለር ጦር መሳሪያ ለመስራት ወደ ዘጠና ከመቶ እየተጠጋችበት ባለችበት ወቅት መሆኑን የተባበሩት መንግስታት የኒውክሌር ተመልካች ቡድን ሪፖርትን ጠቅሶ ሮይተርስ ዘግቧል። የአውቶሚክ ኤነርጂ ተቋም ኃላፊ መሐመድ እስላሚ ግን የኢራን እስላማዊ ሪፐብሊክ የዩራኒየም መጠኗን ወደ 60 ከመቶ ማድረሷን ዛሬ ቅዳሜ ለጋዜጠኞች በሰጡት መግለጫ ተናግረዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሩሲያ መከላከያ ሚኒስትር ሰርጌይ ሾይጉ በዩክሬን ደቡባዊ ግዛት ዳኔትስክ በምስራቅ ዕዝ አዲስ ከተቋቋሙት ወታደራዊ ዕዞች ውስጥ አንዱ የሆነውን አጥቂ ጦራቸውን ዛሬ ቅዳሜ በስፍራው ተገኝተው መጎብኘታቸውን ሚኒስቴሩ አስታውቋል። ሚኒስቴሩ በማህበራዊ ሚዲያ መልእክት ማስተላለፊያ ቴሌግራም ላይ ዛሬ ባወጣው የቪዲዮ መልእክት ለሩሲያ ወታደራዊ ኃይሎች የሜዳይ ሽልማት ሲሰጡ አሳይቷል። የእንግሊዝ የመከላከያ ሚኒስቴር ዛሬ ባወጣው መግለጫ ዩክሬን ውስጥ የዶናባስ ክልል ከተማ በሆነ ቹ ባክሙት አካባቢ የተፋፋመ ውጊያ መኖሩን አስታውቋል። ባክሙት የሚገኘው ድል በዙሪያው ያለውን የዶና ባስን ክልል ለመያዝ ለሚደረገው ስትራቴጂ ጥሩ መወጣጫ እንደሚሆንም ተነግሯል። ዩክሬን ከተማይቱ መጠነኛ ስትራቴጂክ ጠቀሜታ ቢኖራትም በዚያ ስፍራ የሚከፈለው ከፍተኛ ኪሳራ የጦርነቱን ሂደት በመወሰን ትልቅ ስፍራ ሊኖረው እንደሚችል አስታውቃለች። ወደ አውስትራሊያ የተላከ የ677 ሚሊዮን ዶላር አደገኛ እጽ ተያዘ። ዩናይትድ ስቴትስና አውስትራሊያ የጋራ ሕግ አስከባሪ ኃይሎች ከሜክሲኮ እስከ አውስትራሊያ የተዘረጋውን ዓለም አቀፍ የአደገኛ እጽ ማስተላለፊያ መስመር መያዛቸውን አስታውቀዋል። ሕግ አስከባሪዎቹ ይህን ያስታወቁት በመርከብ ወደ አውስትራሊያ ሲያመራ የነበረውንና 677 ሚሊዮን ዶላር የሚያወጣውን 2.4 ቶን የኮኬን አደገኛ እጽ በደቡብ አሜሪካ የባህር ድንበር ላይ ከያዙ በኋላ ነው። የተያዘው የኮኬን መጠን አውስትራሊያ በዓመት ከምትጠቀመው አደገኛ ዕጽ ግማሽ ያህሉ እንደሚሆንም ሮይተርስ ዘግቧል። የዝውውሩ መስመር በሜክሲኮ ከሚገኙ የአደገኛ ዕጽ አስተላለፊዎች ጋር የተገናኘ መሆኑም ተነግሯል። ከዝውውሩ ጋር በተያያዘ 12 የሚደርሱ ተጠርጣሪዎች መያዛቸውንም የአውስትራሊያ ፖሊስ ዛሬ ባወጣው መግለጫ አመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ የቅዳሜ ዝግጅቶቻችን ጋር አብራችሁን ቆዩ። ከዋሽንግተን ዲሲ የሚተላለፍ ላ የአሜሪካ ድምጽ የአማርኛ መሰናዶ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ የካቲት 25 2015 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። ከእኛ ጋር ስለሆናችሁ አብዝተን እናመሰግናለን። ለዕለቱ ወደ አሰናዳ ነው አብይ ዘገባ ከመሻገራችን በፊት በሁለተኛው ክፍል መሰናዷችን ከተካተቱ ጥንቅሮች መካከል አንዱን እናስተዋውቃችሁ ለሀገር የተከፈለ ዋጋ ብሔር መልክ ወይም አካባቢ መልክ ያለው ስላልሆነ ነው። ስለዚህ ለድል በዓለም አደባባይ ፊት ውጤታማ ሆኖ ለመገኘት ትልቁና መሰረታዊ ነገር አንድነት ነው ማለት ነው እና በአሁኑ ጊዜ ይህንን አንድነትን ነው ማሰብ ያለብን። ምክንያቱም በዓሉን ስናከብር የአንድነት የመደማመጥ ለውጥና ውጤት ነው የአድዋ ታሪክ፣ የአድዋ ድል ከታወጀበት ወረ ኢሉ ዘገባለን። በሁለተኛው አጋማሽ ላይ ይዘነው የምንመለስ ይሆናል። አሁን ወደ ዕለቱ አብይ ርዕስ እንለፍ። የኢትዮጵያ መንግስት በደቡብና ደቡብ ምስራቅ የኢትዮጵያ ክፍሎች በሚሊዮን የሚቆጠሩ ሰዎችን ለረሃብ አደጋ ያጋለጠውን ድርቅ በይፋ አለማረጋገጡ ዓለም አቀፍ እርዳታዎች እንዳይፋጠኑና የድርቅ ተጎጆች ተገቢውን እርዳታ በወቅቱ እንዳያገኙ እያደረገ ነው ሲሉ የእርዳታ ተቋማትና ተንታኞች ተናገሩ። ለሶስት ዓመታት ዝናብ ባለመዝነቡ ድርቁ ባጠቃቸው አካባቢዎች 12 ሚሊዮን ሰዎች ለምግብ እጥረት ለውሃ ጥምና ለበሽታ የተዳረጉ ሲሆን ከአራት ነጥብ አምስት ሚሊዮን በላይ ከብቶችም ሞተዋል። ስመኝሽ የቆየ ተጨማሪ ያላት በአፍሪካ ቀንድ ላለፉት ሶስት ዓመታት ዝናብ ባለመጣሉ በሶማሊያ ኢትዮጵያና ኬንያ የሚኖሩ አርባ ስድስት ሚሊየን ሰዎችን የምግብ እርዳታ ፈላጊ ያደረጋቸው ሲሆን የዘጠኝ ነጥብ አምስት ሚሊየን ከብቶች ህይወት አልፏል። ይህ በአርባ ዓመታት ያልታየ መሆኑ የተገለጸው አስከፊ ድርቅ በኢትዮጵያም 12 ሚሊየን ሰዎችን ለምግብ እጥረት፣ ለውሃ ጥምና ለበሽታ ማጋለጡን አክሽን አጌንስት ሀንገር የተሰኘው ተቋም አስታውቋል። የዓለም የጤና ድርጅት ደግሞ በአጠቃላይ በምግብ ዋስትና እጦት፣ የተመጣጠነ ምግብ እጥረትና ከፍተኛ ድህነት ውስጥ ያሉ ሰዎችን ቁጥር 24 ሚሊየን ያደርሰዋል። ለስድስተኛ ተከታታይ ወቅት ዝናብ አለመጣሉን ተከትሎ እየከፋ የሄደው ድርቅ አፋጣኝ ምላሽ የማያገኝ ከሆነ ደግሞ በቀላሉ ወደ ረሃብ ሊያድርግ እንደሚችል የአክሽን አጌንስት ሀንገር የኢትዮጵያ ፕሮጀክት ዳይሬክተር ቤዛ አበበ ገልጸዋል። አሁን በረሃብ ያሰጋናል። የተለያየ ኢንተርናሽናሊ ኮግናይዝድ የተደረጉ ፋክተሮች ወይም ኢንዲኬተሮችን ተጠቅሞ ያንን ክላሲፊኬሽን የሚሰራ አካል አለ። በዛ አካል ክላሲፊኬሽን መሰረት ነው ኢመርጀንሲ ወይ ነው ወይም ደግሞ አይፒሲ ፋይቭ ላይ ደርሷል እየተባለ አንድ አካባቢ ካታጎራይዝ የሚደረገው ኢትዮጵያ በብዛት አይፒሲ ፎርና አይፒሲ ስሪ ላይ ያሉ ወይም ደግሞ ከአይፒሲ ፋይቭ አንድ ደረጃ ዝቅ ያለ ሲትዌሽን ላይ ነው እስካሁን ያሉት ዳታዎች የሚያሳየው። አሁን ለስድስተኛ ጊዜ ፌል ሊያደርግ ይችላል ወይም ደግሞ በጣም ከሚጠበቀው በታች ሊሆን ይችላል ተብሎ የሚጠቅበቀው የዝናብ ሁኔታ የሚሆን ከሆነና ከአሁኑ ከመከሰቱ በፊት የተወሰኑ ድርጅት ስራዎችን መስራት ካልቻልን ጉዳቱን ለመቀነስ ወደዛ ሲትዌሽን የማንሄድበት ምንም አይነት ምክንያት የለም። በዚህ መልኩ ድርቁ በበረታባቸው የአፋር፣ ሶማሊያ፣ ኦሮሚያና ደቡብ ክልሎች የሚገኙ የአካባቢው ባለስልጣናት በሺዎች የሚቆጠሩ ሰዎች ምግብና ውሃ ፍለጋ እየተፈናቀሉ መሆናቸውንና በርካታ ከብቶች መሞታቸውን በተደጋጋሚ አስታውቀዋል። የተባበሩት መንግስታት ድርጅትን ጨምሮ የተለያዩ ዓለም አቀፍ ተቋማትም የችግሩን አሳሳቢነት ገልጸው አፋጣኝ ምላሽ እንዲሰጥ ጠይቀዋል። በፌዴራል ደረጃ ግን የኢትዮጵያ መንግስት እስካሁን ድርቅ ያለበትን አሳሳቢ ሁኔታ ገልጾ ይፋ አላደረገም። ይህ ሁኔታ ቁጥራቸው እየጨመረ ለሚሄዱት ተረጂዎች አፋጣኝ እርዳታ ለማድረስ የሚደረገው ጥረት ላይ ተጽዕኖ እንደሚያሳድር ምሁራን ይገልጻሉ። ዶክተር ደረሰ ጌታቸው የአዮና ዩኒቨርሲቲ የማህበረሰብ ጥናት ተባባሪ ፕሮፌሰር ናቸው። ሆስት ስቴቱ እነዚህን ዓለም አቀፍ ድርጅቶች የሚቀበለው ሀገር መንግስት ሳይናገር እነዚህ የዓለም አቀፍ ተቋማት የእርዳታ መጠንንም እርዳታ የሚድረስበትንም ፍጥነት መጨመር አይችሉም። ይህ በዓለም አቀፍ የእርዳታ ህጎች በኢንተርናሽናል ሂማኒቴሪያን ሩልስ ያለ ነገር። ለምሳሌ የኢትዮጵያ መንግስት ሳይጋብዘው ወርልድ ፉድ ፕሮግራም ኢትዮጵያ ውስጥ ያለውን የእርዳታ እህል መጠን ሊጨምር አይችልም። በተራዘመው ድርቅ ምክንያት በርካታ ዜጎቿ በረሃብ አፋፍ ላይ የሚገኙባት ሶማሊያ እንደ አውሮፓውያን አቆጣጠር በህዳር 2021 ዓ.ም የአስቸኳይ ጊዜ አዋጅ ያወጀች ሲሆን አለም አቀፉ ማህበረሰብ አፋጣኝ ምላሽ እንዲሰጥም ጥሪ አቅርባለች። የኬንያው ፕሬዝዳንት ዊሊያም ሩቶም ባለፈው ሳምንት የድርቁ ሁኔታ አሳሳቢ ደረጃ ላይ መድረሱን አስታውቀው መንግስታቸው በድርቅ ለተጎዱ አካባቢዎች ተጨማሪ በጀት መመደቡን ገልጸዋል። የኢትዮጵያ መንግስት ግን እስካሁን በብሔራዊ ደረጃ ድርቁን ይፋ ለማድረጉ ኃላፊነቱን እየተወጣ ላለመሆኑ ማሳያ ነው ያሉት ደግሞ በሞርጋን ስቴት ዩኒቨርሲቲ መምህር የሆኑት ፕሮፌሰር ጌታቸው መታፈሪያ ናቸው። ይሄ መንግስት ተጠያቂነቱ አልተወጣም። አስከፊ ሁኔታ ነው፣ ሊደብቀው አይችልም። እንግዲህ መንግስት በረሃቡ ብቻ ሳይሆን ብዙ ውጥረቶች አሉ። መፈናቀል አለ፣ በየሀገሩ በምዕራብ ኢትዮጵያ፣ በሰሜን ኢትዮጵያ እንደዚሁ ድርቅም እየመጣ ነው እና ዝም ብሎ ገሸሽ እያለ ማለት የሌለበት ነገር ነው እና ዝም ብሎ መታየት የሌለበት ነው። እና ይህ የመንግስትን ተጠያቂነት ውጥቀትን የሚያሳየው ተጠያቂነት ብቻ ሳይሆን ውጥቀት ፌሊየር። ድርቁን ሸሽተው ምግብና ውሃ ፍለጋ በተለያዩ መጠለያ ጣቢያዎች የሚገኙ ተፈናቃዮች በቂ እርዳታ እያገኙ እንዳልሆነ በተደጋጋሚ ይገልጻሉ። ለምሳሌ በኦሮሚያ ክልል ቦረና ዞን ከ867 ሺህ በላይ ሰዎች አስቸኳይ የምግብ እርዳታ የሚያስፈልጋቸው ቢሆንም ቋሚ እርዳታ የሚያገኙት 600 ሺህ ያክል ብቻ መሆናቸውን የቦረና ዞን አደጋና ስራ አመራር ገልጿል። ዶክተር ደረሰ መንግስት ለድርቁ ሀገር አቀፍ እውቅና መስጠቱ የችግሩን መጠን ለመረዳትና የእርዳታ አቅርቦቱን ችግር ለማቅለል ያስችላል ይላሉ። የኢትዮጵያ መንግስት እርዳታ ያስፈልገኛል ብሎ ስቴት ኦፍ ኢመርጀንሲ ሲያውጅ ረዳት ወይም ለጋሽ ሀገራት የእናውም ዓለም አቀፍ የሆኑ መልቲላተራል የልማት የተራዶ ድርጅቶች ለምሳሌ እንደነ ወርልድ ፉድ ፕሮግራም እንደነ ነው ዩኤንኤችሲአር፣ ዩኒሴፍ አይነቶቹ እንዲህ አይነቱን እርዳታ ለማቅረብ በገፍ ይረባረባሉ። የእርዳታውንም ልክና የእርዳታውንም አቅርቦት መጠን አፕስኬል ያደርጋሉ። በድርቅ በተጎዱት አካባቢዎች እርዳታ እያቀረበ የሚገኘው አክሽን አጌንስት ሀንገር የኢትዮጵያ ዳይሬክተርም በዚህ ይስማማሉ። በየክልሉ በተናጠል የሚደረጉ ጥረቶች በሀገር ደረጃ ተቀናጅተው መሰራት ቢችሉ ሊደርስ ይችላል ተብሎ የሚፈራውን ትልቅ ጉዳት መቀነስ ይችላል። በደንብ የበለጠ እንደ ሀገር አቀፉ ሀገር አቀፉ ሆነ ኤፈርት መንግስት ያለውን ጥይታ ለድርቁ ምላሽ ያለውን ጥይታ ወይም ደግሞ ወይም ዲክላሬሽን мөр бол тодорхой нэгэн болесмал практикч билээ энэ зүгээр маршафлах мастераар мэргэжлийн болж чадана የኢትዮጵያ መንግስት ድርቁ አሳሳቢ መሆኑን እንደ ጎረቤቶቹ ለምን በይፋ አላሳወቀም የሚለውን ለመጠየቅ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ጋር በተደጋጋሚ ብንደውልም ምላሽ አላገኘንም። ሆኖም ባለፈው ዓመት ነሐሴ ወር ላይ በጦርነት ምክንያት ከምትታመሰው ዩክሬን ስንዴ የጫነ መርከብ ወደ ኢትዮጵያ መጓጓዙና በኢትዮጵያ በድርቅ ለተጠቁ አካባቢዎች እንደሚከፋፈል ይፋ በተደረገበት ወቅት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ስንዴ አልገዛችም ድርቅም አይመታትም ሲሉ አስተባብለው ነበር። ከቅርብ ጊዜ ጀምሮ አንዳንድ ነገር ይሰማል። ኢትዮጵያ በድርቅ ልትመታ ነው፣ ድርቅ ኢትዮጵያን ሊያጠቃታል የሚል ዜና በስፋት ይሰማል። እንዲሁም ኢትዮጵያ ስንዴ ገዝታ ስንዴዋ በጀልባ ተጭኗል የሚል ዜናም ተሰምቷል። ኢትዮጵያ ስንዴም አልገዛችም፣ ኢትዮጵያ ድርቅም አይመታትም። ዋናው የድርቅና የስንዴው ዓላማ ስንዴ ኤክስፖርት እናደርጋለን ስላል ቀድሞ የማጥላላት ዘመቻ አካል ስንዴ ስንዴ ኤክስፖርት እናደረጋለን እያሉ ስንዴ ያስገባሉ ስንዴ ኤክስፖርት እናደረጋለን እያሉ በድርቅ ተመቱ ለማለት እንዲያመቻቸው ነው ፕሮፌሰር ጌታቸው ይህ አይነት ማስተባበል መንግስት እውነቱን ለመሸፋፈን የሚያደርገው ጥረት ነው ሲሉ ይተቻሉ ኢትዮጵያ መንግስት እንግዲህ እንደሚታየው በአለም ደረጃ ገጽታ ገጽታ ጥሩ ነው እያለ ስለሚናገር እና ስለ ማሳየት ስለሚሞክር ያገጽታው ጥላሽት እንዲልበት ስለማይፈልግ በዛ በዚያ ምክንያት እንግዲህ አለፍ አለፍ እያሉ ምንም ሳይናገሩም እየተባበቁም ያልፋሉ። ግን ነገሩ ተደብቆ እንደማይቀርና እሱ ብቻ ደግሞ ሳይሆን በሰው ህይወት ላይ የማላገጥ ነገር ነው። ወደ ሀያ ሚሊዮን ህዝብ ነው የተጎዳብን ወደ አምስት ሚሊዮን ከብቶች ናቸው ያለቁብን በዚህ ደረጃ ዝም ብሎ ማየቱ የመንግስትን ደካማነትና ተጠያቂነትን ገሸሽ ያደረገ መሆኑን ያሳየናል። አንድም ተመርጦም ይሁን ሳይመረጥ ኃላፊነት ላይ የተቀመጠ መንግስት ህዝብን የመመገብ ኃላፊነት አለበት የሚሉት ዶክተር ደረሰ ጌታቸው ኢትዮጵያ ውስጥ ድርቅ በተደጋጋሚ ቢከሰትም በግድ ወደ ረሃብ ግን መቀየር የለበትም ይላሉ። ያ ካልሆነ መንግስት ኃላፊነቱን አልተወጣም፣ ውጤቱም አስከፊ ይሆናል። አንድ የምናስተውለው ነገር ምንድ ነው? የዝናብ መቅረት እና የሰብል መበላሸት ወይም መጥፋት ማሳው ላይ ሆኖ አለማደግ ያለሽን የመሬት ምርት ወይም ይልድ የሚለውን ቢቀንስም ሌሎች ነገሮች አሉ፣ ረሃብ ውስጥ እንድንገባ የሚያደርጉ። ለምሳሌ ጦርነት አንዱ ትልቁ ምክንያት ነው። ምክንያቱም እንደምታዩ ጦርነት ባለባቸው አካባቢዎች ማረስ፣ መጎልጎል፣ መዝራት አይቻልም። አንድ ከሌላ ቦታ እንኳን እህል አምጥቶ መሸመት እና መብላት አይቻልም። ጦርነቱ የእህል ገበያውን ያስተጓጉል። ሶስተኛ፣ ሀገሮች ያንን ሕዝባቸውን ሊመግቡበት የሚችሉትን ገንዘብ የጦር መድፍ፣ ታንክ፣ የጦር አውሮፕላን በመግዛት ይከሰክሳል እና በብዙ ጊዜ የኢትዮጵያ ውሳይቶች እንደሆነ ጦርነት ባለበት ሁኔታ ውስጥ ከአየሩ መዛባት ጋር ከባድ የድርቅና የረሀብ አደጋ ውስጥ እንዘፈቃለን። ምክንያቱም ኢኮኖሚያችን በጣም በጣም ኢንሴኪውር ስለሆነ፣ ሁልጊዜ ለአደጋ ተጋላጭ ስለሆነ በ1965 ዓ ም የተከሰተውን የወሎ ረሃብ በወቅቱ የነበረው ዘውዳዊ የአገዛዝ መንግስት ለመሸፋፈን ሞክሮ ነበር። ይህም ለንጉሱ መንግስት ውድቀት አንዱ ምክንያት እንደነበር የሚያስታውሱት ፕሮፌሰር ጌታቸው ይህ መንግስት ተመሳሳይ ስህተት እንዳይሰራ ያስጠነቅቃሉ። በወሎ ድርቀት ጊዜ የንጉሱ መንግስት አስተዳደር ምንም እንኳን ቀደም ብሎ ብዙ ትችቶች ቢኖሩትም፣ ችግር ላይ ቢሆንም የወሎ ድርቀት እና ያስከተለው ጉዳት መንግስታቸው እንዲወቅ እንዳደረገ ያንንም ከታሪክም ያልመማር ሁኔታ ነው። ኢትዮጵያ ስንዴ ወደ ውጭ መላክ መጀመሯን በቅርቡ አስታውቃለች። ሱዳንና ኬንያን ጨምሮ ለስድስት ሀገሮች ሶስት ሚሊየን ኩንታል ገደማ ስንዴ ለመሸጥ መታቀዱም ይፋ ተደርጓል። ከዚህ ሽያጭ የሚገኘው የውጭ ምንዛሬ ግን አስቸኳይ የምግብ እርዳታ ለሚሹ ዜጎች የሚያመጣው ለውጥ ይኑር አይኑር ለጊዜው የታወቀ ነገር የለም። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ሬዲዮ ጣቢያ ዝግጅትን ነው በመከታተል ላይ የምትገኙት። በዌብሳይታችን አምሃሪክ ዶት ቪኒስ ዶት ኮም ላይ እንገኛለን። አት ቪዮ አምሃሪክ የፌስቡክ ገጻችን ላይም የምሽቱ ዜናዎች ይገኛሉ። ተከታዩን ዘገባ ደግሞ እናስታውቃችሁ። ኢትዮጵያ ውስጥ ድርቅ ከፍተኛ ጉዳት እያደረሰ ከሚገኝባቸው ስፍራዎች አንዱ ቦረና ነው። በድርቁ ምክንያት ለከፋ ችግር የተጋለጡ ነዋሪዎችን ለመርዳት በራስ ተነሳሽነት ከተንቀሳቀሱ ወጣቶች መካከል አንዱ አብነት ከበደ ነው። በማህበራዊ መገናኛዎች ላይ ሕዝብ ስለ ድርቁ እንዲያውቅ ከማድረግ በተጨማሪም ወደ ስፍራው በመሄድ መሰረታዊ አቅርቦቶችን ለማዳረስም እየጣረ ይገኛል። ቦረና የሚገኘውን አብነትን በስልክ ያገኘው ሀብታሙ ስዩም ስላለው ሁኔታ ጠይቆታል። አሁን ያለውበት ቦታ ቦረና የሚባሉበት አካባቢ ነው። እዛ ቦረና አካባቢ በተፈጠረው ድርቅ ምክንያት የተጎዱ ወገኖቻችንን ደርሼ ለማየት ለመጠየቅም እጅ ከነዛ ከወገኖቻችን ጋር አብሬያቸው እዛ አካባቢ ነው ያለሁት። እኔ ያለውን ሁኔታ እስቲ ንገረኝ፣ እስካሁን ድረስ የተመለከትከው ድርቁ ምን አይነት ጉዳት እያስከተለ ይገኛል? ያናገርካቸው ሰዎችስ ምን አይነት ነገርን አካፈሉ? ቦረና ህዝብ እንደምታወቀው በደግነት በመስጣትና በልግስናው ነው ብዙ ንብረት ብዙ ሀብት ያላቸው ሰዎች ነበሩ። አሁን ባሉበት ሁኔታ ያ ሁሉ ከብት በዚህ ሰዓት አንድ ከብት አይታይም። ከብቶች ሁሉም በረሃብ እንዲሁም በውሃ ጥም ምክንያት ሞቶ አልቆ አሁን ወደ ሰዎች ጋር ነው የደረሰው። ሰዎች ማውራትም አይችሉም። ያው የበላ የጠጣ ሰው ነው የሚያወራው። እኛ አልበላንም አልጠጥንም ልጆቻችን ሞቶ እያለቁ እኛ ሞቶ እያለቀን ነው። አፋችን ደርቋል መናገር አንችልም ብሎ ነው መላሽ የሚሰጡት። ያው እዛ በቦታ ላይ በተግባር ከነዛ ሰዎች ጋር ተገናኝቼ ያወራሁት ነገር ነው። በተለያዩ ቪዲዮዎችም ሰዎቹ ቪዲዮ ኢንተርቪው ሲያደርግ መናገር አይችሉም ካላቸውም በደንብ ወጥቶ መናገር በማይችሉበት በጣም በደከሙ ሁኔታ ውስጥ ነው የሚታዩት። አብነት እንግዲህ አንተና አጋሮችህ በግላችሁ የተወሰነ እንቅስቃሴ ለማድረግ እየጣራችሁ ይገኛል። እዛ አካባቢ ምን አይነት ድጋፎችን ነው ለመስጠት እየሞከራችሁ ያላችሁት? ያው እኔ እንደምታወቀው በጣም ሀብታሞኝ ወይ ገንዘብ ኖሮኝ አይደለም። ወደዛ አካባቢ በጣም ረዥም ኪሎ ሜትር በረሃ አቋርጬ ነው የሄድኩት ወገኖቻችን ያሉበትን ደረጃ ደርሼ ማየት ስለፈለኩ ብዙ ነገር ባልሰጥ እንኳን አንድ ሃይላንድ ልትር ውሃ ለአንድ እናት እንኳን ብቻ ጥብዬ ነው እ እዛ አካባቢ ቆይታ ያደረኩት እኔ ብቻ አይደለሁም። ከኔ ጎን በጣም መልካም የሆኑ እህቶች፣ ወንድሞች ሀገር ውስጥም ውጭም ያሉ እዛ ከደረስኩ በኋላ ድጋፍ እያደረጉ ነው። ከእኛ በኩል የሚጠበቀውን ነገር የሚበሉትን የሚጠጡትን ነገር የተወሰነውን ነገር አቅማችን የፈቀደውን እያደረግን ነው። ትናንት ነው እዛ ገብቼ ከወገኖች ከወንድሞች እህቶች ጋር ማስተባበር የጀመርኩት። በአንድ ቀን ውስጥ ለእነዚህ ወገኖች የሚሆን ገንዘብ ያው በእኔ ሶሻል ሚዲያ ከአንድ ሚሊዮን ብር በላይ እስካሁን ባለው ተሰብስቧል። አሁን እነሱ ካሉበት ቦታ ወጥቼ ውሃና ዱቄት ልገዛላቸው እየሄድኩኝ ጉዞ ላይ ያለውን እያወራውም ያለው። አሁን ራሱ እንግዲህ አብነት፣ ከዚህ በፊትም በተለይ አቅመ ደካሞችን ለመርዳት በምታደርገው እንቅስቃሴ ትታወቃለህ። እንዲህ ያለሁን ስራ በምትሰራበት ጊዜ ተደጋግሞ የሚገጥሙ ችግሮች ምንድን ናቸው? በምን መንገድስ እየፈታቸው ይገኛል? ኢትዮጵያ ውስጥ እንደምታወቀው ብዙ ወገኖቻችን እናቶች፣ አባቶች ጎዳና ላይ እንደማየት ያለ የሚከብድና የሚያሳዝን ነገር የለም። እነዚህ ተቸገረን ብሎ ጎዳና ላይ ቁጭ ብሎ የምለምኑ እናቶችን አባቶችን ምን ተቸገራችሁ ብዬ ሲጠይቅ እንግዲህ ትልቅ ነገር አይጠይቁም። የሚበላ የሚጠጣ ነገር ነው የሚጠይቁት። በጣም ብዙ የተቸገሩ ወገኖች አሉ። ሀገራችን በምናይበት ሰዓት ላይ ጎዳና ላይ ወጥቶ ቤታቸውን ለቆ መንገድ ላይ የሰውን እጅ እየለመኑ የሚኖሩትና ለአንዱ ሰጥቼ ለአንዱ መከልከል ግጭት በጣም ፈተና ነው የሚሆነብኝ። ምክንያቱም ያለን የገንዘብ አቅም ይወስናል። ከጎኔ የሆነ የሚያግዘኝ ሰው ያስፈልጋል። ሁላችንም በያለንበት አካባቢ በምንኖርበት አካባቢ ላይ የተቸገሩ ሰዎችን እጅ ለእጅ ተያይዘን አብረናቸው ሆነን ያሉበትን ችግር መፍታት የሚል ነገር እና እኔ እንግዲህ አቅሚ በሚችለው መጠን እነዚህን ወገኖችን የሚያስፈልጋቸውን ጊዜያዊ ነገር መስጣት፣ እንዲሁም ለስራ የሚችሉ አቅም ያላቸው እድሜያቸው ለስራ የሚሆኑ ወገኖችን ባገኘው ሰዓት ላይ ካሉበት ልማና ችግር ወቶ ስራ እንዲሰሩ ማመቻቸት ነው እኔ አሁን ባለሁበት ሁኔታ ያለሁት። ወደ ቦረና እስቲ ልመልስህና ቀደም ብለህ የጠቀስካቸው እጅግ አስከፊ ገጽታዎች አሉ። ወደ መልካም እንዲመለሱ ምን መደረግ አለበት ብለህ ታስባለህ? ቦረና ላይ የተከሰተውን ችግር ሁሉም ኢትዮጵያውያን የጋራ ችግር አድርጎ ካየ፣ እጅ ላይ እጅ ተያይዘን አሁን ካለበት ሁኔታ መውጣት እንችላለን። ምክንያቱም ይሄ ነው ብዬ በቃላት ለመግለጽ የምጠቀመው ቃላት የለኝም እዛ ጋር ያለው የተፈጠረው ነገር መሬት ደርቋል፣ ተሰነጣጥቋል። ለከብቶቻቸው ብሎ ቤት ኪዳን ሳር አውርዶ ለከብቶቻቸው አብልቶ የሚያድሩበት፣ የሚተኙበት የለም። ንፋስ ይፈራርግበታል፣ ፀሐይ ያገኛቸዋል። እጅግ በጣም ከባድ ህይወት ነው የሚያሳልፉት። አንድ ልትር ውሃ ስትሰጣቸው እነዚህ ሰዎች ለሳምንት ይበቀናል ይላል አንድ ቤተሰብ እንግዲህ በኪዳኗ ነው የሚጠጧት ያችን የሀይላንድ ኪዳን ላይ በዛ እየለኩ ነበር። አንዳንድ ሃይላንድ እንኳን የሰጠን ቤት ላይ ሲቀጡ ያየ ነው። እና ሁላችንም ኢትዮጵያውያን አንዳንድ ልትር ሃይላንድ ለእነዚህ ሰዎች ብንገዛላቸው፣ ፈጣሪ ደግሞ ዝናቡንም እንዲያዘንብላቸው ብንጸልላቸው እነዚህ ሰዎች ካሉበት ችግር ተጋግዘን ማውጣት እንችላለን የምል ተስፋው ነው ያለኝ። እኔ እጅግ በጣም አመሰግናለሁ አብነት ከበደ። በምታደርጋቸው የበጎ አድራጎት እንቅስቃሴዎች ትታውቃለህ። ቦረና ያለውን ሁኔታ አስመልክተህ ለአድማጮች ለተመልካቾች ያየኸውን ስላጋራህን በእጅጉ አመሰግናለሁ። ከመለያየታችን በፊት ወይም መረሳት የለበትም የምትለው አንድ ነገር ካለ እሱን ልቀበል። እኔ መዘንጋት መረሳት የለበትም የምለው ምናልባትም እነዚህን ወገኖችን ለመርዳት ትልቅ ነገር አያስፈልግም። ምናልባትም ብዙ ገንዘብ በተለይም ይሄንን ምናልባትም የሚሰሙ ካሉ ሰዎች ካሉ በአንድ ልትር ውሃም እነዚህ ሰዎች ችግርን መፍታት እንችላለን። ሁላችንም በፍቅር በአንድነት ተሳስበን ኢትዮጵያዊነት አንድነታችንን በእነዚህ ሰዎች ላይ በመልካምነት ብናሳይ ማለፍ እንችላለን። በጸሎትም ቢሆን ከነዚህ ወገኖች ጎን እንቁም የምል የመጨረሻ ሀሳቤ ነው። አመሰግናለሁ። መሰናዷችን ይቀጥላል። የተለያዩ ከተሞችንና አንድን ዞን እንደ አዲስ የማደራጀት እንዲሁም እንደ ሸገር ያሉ አዲስ ከተማ የመመስረት ውሳኔ የኦሮሚያን ኢኮኖሚ ለመለወጥና የኦሮሞን ሕዝብ ኢኮኖሚያዊ ጥያቄ ለመመለስ ጠንካራ ከተሞችን መገንባት እንደሚያስፈልግ ክልሉ ከያዘው ጠንካራ አቋም ጋር የተያያዘ መሆኑን የሸገር ከተማ ከንቲባ ገለጹ። ቀደም ሲል በኦሮሚያ ብሔራዊ ክልላዊ መንግስት የእቅድና የኢኮኖሚ ልማት ኮሚሽን ኮሚሽነር አሁን ደግሞ በኦሮሚያ አዲስ የተመሰረተው የሸገር ከተማ ከንቲባ የሆኑት ዶክተር ተሾመ አዱኛ እቅዱና ውሳኔው ጥናት ተደርጎበት ለኦሮሞ ህዝብ እንዲጠቅም ነው ብለዋል። በሌላ በኩል በተለይ አዲስ ይፋ የተደረገው የምስራቅ ቦረና ዞን በባሌ ዞን ከሚገኙ ወረዳዎች በተጨማሪም በቦረና በጉጂና በባሌ ዞን የሚገኙ ወረዳዎችን በመያዝ መደራጀቱ በነዋሪዎች በኩል ቅሬታን ፈጥሯል። ደረጀ ደስታ ዝርዝር አለው። የኦሮሚያ ክልል ምክር ቤት የካቲት 22 2015 ዓ ም አዲስ የከተሞች አደረጃጀትን ይፋ ያደረገበትን ውሳኔ አስታውቋል። በውሳኔው መሰረት በነበሩት ሀያ ወረዳዎች ላይ የምስራቅ ቦረና ዞንን ሀያ አንደኛ ዞን አድርጎ ማደራጀቱን ጨምሮ በርካታ አዳዲስ ከተሞችንና ወረዳዎችን በአዲስ መልክ አዋቅሯል። አንዳንዶቹንም ቀላቅሏል። ምንም እንኳ በአዲስ መልክ መዋቅራቸው ይፋ በተደረገው ከተሞች ውስጥ ዝርዝራቸው ባይካተትም በአዲስ አበባ ዙሪያ በሸገር ስም የተመሰረቱት አዳዲስ ከተሞች የዚህ እቅድ አካል መሆናቸውን ቀደም ሲል በኦሮሚያ ብሔራዊ ክልላዊ መንግስት የእቅድና የኢኮኖሚ ልማት ኮሚሽን ኮሚሽነር አሁን ደግሞ በኦሮሚያ አዲስ የተመሰረተው የሸገር ከተማ ከንቲባ የሆኑት ዶክተር ተሾመ አዱኛ ለአሜሪካ ድምፅ ተናግረዋል ዶክተር ተሾመ የዚህ ሁሉ ዋና ምክንያት የኦሮሚያን ኢኮኖሚና የኦሮሚያን ህዝብ ለመለወጥ መንግስት ጠንካራ አቋም ስላለው ነው ይላሉ የኦሮሚያን ኢኮኖሚ ለመለወጥ የኦሮሞን የኢኮኖሚ ጥያቄ ለመመለስ ጠንካራ ከተሞች መገንባት አለባቸው የሚል ጠንካራ አቋም አለው መንግስታችን የዛም አንድ አካል ነው ሸገር መመስረት የኦሮሚያ ክልላዊ መንግስት ከተቋቋመ በኋላ በራሳቸውና በህጋዊ መንገድ የተቋቋሙ ከተሞች አሉ የሚሉት ዶክተር ተሾመ መንግስት የሚከተላቸው የራሱ የሆኑ የከተሞች አደረጃጀትና አቅጣጫዎች አሉት ብለዋል። የመንግስት አቅጣጫዎች ናቸው የሚሏቸውን እንደሚከተለው ይዘረዝሯቸዋል። አሁን የሚከተላቸው የራሱ የሆነ የከተማ ልማት ወይ የከተማ እድገት አቅጣጫዎች አሉት። አንደኛው አቅጣጫው አዲስ ከተማ መመስረት ነው እንደ ስፔሻል ኢኮኖሚ ዞን እንደ ገዳ ያሉ ከተሞችን መመስረት ነው። ሁለተኛው አቅጣጫው ደግሞ ያሉ ከተሞችን አብሮ ማዋሃ ጠንካራ ሆነው ተቀናይተው እንዲሄዱ ማድረግ፣ ሌላው ደግሞ ያሉትን ራሱ ማጠናከር ነው እና የዚህ አንዱ አካል ነው። አሁን በቅርቡ የሰማከው በሚዲያ ከተሞችን የማሳደግ የማሳደግና የመቀላቀሉ ስራዎች የተሰሩት ህዝቡ ለረዥም ጊዜ ሲጠይቃቸው የቆዩ ጥያቄዎች በመሆናቸው ናቸው ይላሉ ዶክተር ተሾመ የተለያዩ ከተሞችን ለረጅም ዓመት የመዋቅር ጥያቄ ሲያቀርቡ የነበሩ ከህዝቡ ለውጥ ጋር የመዋቅር ለውጥ ያለመኖሩ ከተሞቹ በፈለጉበት መንገድ እንዲሄዱ ባለማድረጉ መንግስት ይሄንን የህዝብ ጥያቄ ለመመለስ ነው። አሁን በቅርቡ የሰማከውን የተለያዩ ከተሞችን የማሳደግና አብሮ የመቀላቀል ስራዎች የተሰሩት ህዝቡ መክሮበታል። በዛ ወደ አሁን በጣም በጣም የሚገርምህ አሁን የዞኖችን ልንገር ከአሁን የቦረናን ብነግር ለማድረግ ተጨማሪ ዞን የማግኘት የሁልጊዜ ጥያቄ ነው። ስለዚህ ምንም አይነት መድረክ በተካሄደበት እንግዲህ ቅድም ብያለው፣ በተናጠል የከተሞችን ጥያቄ ከመመለስ በረጅም ጊዜ በጥናት መመለስ አለበት ተብሎ ነው ይሄ ስራ የተሰራው። የከተሞች እድገት፣ የዞን አስተዳደሮችን በሚገባው መንገድ ማስተካከል የረጅም ጊዜ ጥያቄ ነው ማለት ነው። ስለዚህ አንድ ቅድም እንዳልኩ ኮሚቴ ተቋቁሞ ኮሚቴዎቹ ጥናት አካሂደው እንዴት ቢሆን ይቻላል የሚል ነገር ጥናት ዳታ ሰብስበዋል። የዳታዎቹ በአንድ አጋጣሚ የኮሚቴ ያቀረበው ላይ ቀርቤ ነበር ና የከተማ ኢንዴክስ የከተማ ኢንዴክስ ተለይቶላቸዋል። የኪ ፐርፎርማንስ ኢንዲኬተር የሚባል አለ። በከተማ ለውጥ ውስጥ እያንዳንዱ ከተማዎች ለማደግ ምን ያስፈልጋቸዋል? ያላቸው ኤግዚስትድ ኢንፍራስትራክቸር ምን ይመስላል? አሁን ኤግዚስትድ ሬቨኑ ሞቢላይዝ የሚያደርጉት ምን ያህል ነው? ቅርብ ካለው የከንትን ምንድን ነው አርበንሯል ሊንኬጃቸው ምን ያህል ነው ምን ያህል የወደፊት ፖቴንሻል አላቸው የሚል በጣም ሰፊ የሆነ ጥናት ተጠንቷል። መጠናት ብቻ ሳይሆን ይሄን ደግሞ ከማህበረሰቡ ጋር ውይይት ተደርጓል ማለት ነው። ውሳኔውን ተከትሎ አዲስ ይፋ የተደረገው የምስራቅ ቦረና ዞን በባሌ ዞን ከሚገኙ ወረዳዎች በተጨማሪ በቦረና በጉጂና በባሌ ዞን የሚገኙ ወረዳዎችን በመያዝ መደራጀቱ በነዋሪዎች በኩል ቅሬታን ፈጥሯል። በዚህ የክልሉ መንግስት ውሳኔ የተከፉ የየወረዳዎችና ዞኖች ነዋሪዎች ተቃውሞ ማሰማት ከጀመሩ ዛሬ አራተኛ ቀናቸው መሆኑን ባለፈው ሐሙስ ያነጋገርናቸው ነዋሪዎች ተናግረዋል። የጉጂ ዞን ነዋሪ መሆናቸውን የጠቀሱ ስማቸው እንዳይጠቀስ የጠየቁ አስተያየት ሰጪም የጉዳዩ ባለቤት ሳይመክርበት መወሰኑ ተቀባይነት የለውም በማለት የጉጂ ዞን ነዋሪዎች ድምጻቸውን እያሰሙ ነው ብለዋል። እኛ እንደሰማነው ከባሌ ዞን፣ ከጉጂ ዞን እና በቦረና ስር ካሉ ወረዳዎች አውጣጥተው ራሱን የቻለ ዞን እንደሚመሰርቱ ነው። እንደዛ ብለው ነው ያወጁት። ነገር ግን ይህ የሚሆነው በምን ምክንያት እንደሆነ አይታወቅም። የህዝቡ ጥያቄም አይደለም። ምንም ይፋ የተደረገ ነገር የለም። ግራ የሚያጋባው ነገር ደግሞ ህዝቡን ሳያወያዩ የአንድን ዞን ዋና ከተማ አንስተው የሌላ ዞን ዋና ከተማ ሆኗል ብለው በሚዲያ ማወጃቸው ነው። በዚህ ምክንያት ህዝቡ ተቆጥቶ በተለያዩ የጉጂ ዞን ወረዳዎች ሰልፍ እያካሄደ ነው። መንግስት ይህን ውሳኔ ሲወስን ምን ያህል ጊዜ ጥናት አድርጎበታል ተብለው የተጠየቁት ዶክተር ተሾመ የጥናቱ ተሳታፊ ባይሆኑም ዘለግ ያለ ጊዜ የወሰደ መሆኑን ይገልጻሉ። ያ ይህንን እኔ ልነግር አልችልም። ኮሚቴ የኮሚቴ አባል አይደለውም ግን እንደ ክልሉ ያለው አካል ስለሆንኩ ነው እየመለስኩል ያለሁት ግን ጥናቶቹ ረዘም ያለ ጊዜ እንደፈጃ አቃለው ኮሚቴም ተቋቁሞ እዛ ውስጥ ያሉ የቅርብ ጓደኞች ሴት ለማቃቸው ሰፋፊ ጥናት ያካሄዱበት የሁሉንም ወጥ በሆነ መንገድ አሁን ድሮ የተለመደው ነገር ምን አለ መሰለ አንድ ከተማ አስጠይቅ ዝም ብለህ ትመልስለታለህ። ነገዳሙ ሌላ ከተማ አስጠይቅ ዝም ብለህ ትመልስለታለህ። ይሄ አይነት አካሄድ ወጥ የሆነ አካሄድ ስላልሆነ ሁሉም ከተሞች የምናውቃቸው ከተሞች አሉ። ቅድም እንዳልኩ የህጋዊነት ያገኙ ሌጋል ኢንቲቲ ሌጋል ስታተስ ያገኙት ከተሞች ከሰባት መቶ በላይ ናቸው። እነዚህ ከተሞች የተለያየ አሁን በፊት በነበረው የኦሮሚያ የከተማ ክፍፍል ወደ አራት አካባቢ ነው የሆነውና፣ አሁን አዲስ ባወጣ ነው አዋጅ ደግሞ ስድስት የከተማ ስቴጆች አሉ። ስለዚህ ያን አሁን አዲስ የወጣውን መሰረት አድርጎ ነው መንግስት የሰራው ለማለት ነውና ጊዜ ወስዶበት ረጅም ጊዜ ጥናት የደረገበት መሆኑን አውቃለሁ። የኮሚቴ አባልን ባሉን ለማለት ነው። ዶክተር ተሾመ መንግስት የኦሮሚያን ሕዝብና ኢኮኖሚ ለመቀየር አቅዶ የሚያከናውነው እና ረዥም ጊዜ ወስዶ ያሳለፈው ውሳኔ መሆኑን ቢገልጹም ከተሞችን መልሶ ማዋቀሩ መቀያየሩና መቀላቀሉ ከነዋሪዎቹ በኩል ተቃውሞዎችን እየቀሰቀሰ መሆኑን የአሜሪካ ድምፅ ካነጋገራቸው ነዋሪዎች መረዳት ተችሏል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት የካቲት 5 2015 ዓ ም መሰናዶን ነው። ወደ ሁለተኛው ክፍል ጥንቅሮቻችን ከመሻገራችን በፊት በጥላሁን ገሰሰ ቆሜ ልመረቀሽ ሙዚቃ አረፍ እንበል። ኢትዮጵያ ኢዝ ዘ ክሬድል ኦቭ ሂውማንካይንድ ዘ ፈርስት ሆሞ ሳፒየንስ ኤሚግሬትድ ፍሮም ቴሪቶሪ ኦፍ ዮር ካንትሪ። In this sense, we are all Ethiopians. በጣም ተመልሰን መጥተናል አድማጮቻችን። በየሳምንቱ ቅዳሜ ምሽት በደስታ ላይ መኮንን አዘጋጅነት ወደ እናንተ ሲደርስ የነበረው የሙዚቃ ቃና ላለፈው አንድ ዓመት በተለያዩ ምክንያቶች ሳይተላለፍ መቆየቱ ይታወቃል። ነገር ግን ዛሬ መልካም ዜና ይዘናል። ከሚቀጥለው ሳምንት ቅዳሜ አንስቶ የሙዚቃ ቃና በእንግድ ወልዴ አዘጋጅነት በአዲስ መልክ ወደ እናንተ የሚደርስ ይሆናል። ትከታተሉን ዘንድ በአክብሮት እንጋብዛለን። ስህተት ከታወጀባት ከወረኢሉ ዘገባ አለን። 127ኛው የአድዋ ድል በዓል በተለያዩ የኢትዮጵያ ከተሞች ተከብሮ ውሏል። አዲስ አበባ ውስጥ በመንግስት አስተባባሪነት የኢትዮጵያ መከላከያ ሰራዊት አባላት የተሳተፉበት አከባበር መስቀል አደባባይ ላይ ተከናውኗል። በሌላ በኩል ደግሞ በዓሉን ወትሮ በሚከበርበት የዳግማዊ ምኒልክ ሐውልት ወደሚገኝበት አደባባይ ባቀኑ ነዋሪዎችና በጸጥታ አስከባሪዎች መካከል በዕለቱ ግጭት ተፈጥሮሏል። ይሁንና በተለያዩ አካባቢዎች ደግሞ በዓሉ በሰላም ተከናውኗል። ታሪካዊ በዓል በሰላም ከተከናወነባቸው ስፍራዎች መካከል የሚጠቀሱት ከውጫሌና ወረ ኢሉ አካባቢዎች የነበረውን ክንውን በተከታዩ ዘገባ እናስቃኛችኋለን። በዚያ የሚገኘው ዘጋቢያችን መስፍን አድራጌ ለባልደረባችን ሀብታም ስዩም አስቀድሞ በዓሉ ለምን በእነዚህ ስፍራዎች በልዩ ሁኔታ እንደተከበረ ነግሮታል። መቶ ሀያ ሰባተኛው የአድዋ በዓል ምክንያት በማድረግ በተለይ ከደሴ በስልሳ ኪሎ ሜትር ወደ ሰሜን አቅጣጫ የሚገኘው ውጫሌ እና ከደሴ ወደ ቡብ ምዕራባዊ አካባቢ የሚገኘው ወረይሉ አካባቢዎች ነው የአድዋ በአል በደማቅ ሁኔታ ትናንትና ና ዛሬ ሁለት ቦታዎች በአድዋ ጦርነት የሚሆን በአድዋ ጦርነት መቀስቀስ ታሪክ ውስጥ የጎላ ስፍራ ያላቸው ናቸው ውጫሌ ወይም አምባሰል ወረዳ ውስጥ የሚገኘው የስማ ንጉስ የተባለ አካባቢ በአጼ ሚኒክ ና በጣሊያኑ መልክተኛ ፔትሮ አንቶኖሊ መካከል አስራ ሰባተኛው ውል ስህተት የነበረበት ወይም ደግሞ ቋንቋ ሌላም በእኛ ቋንቋ ሌላ አይነት ድርጓሜ ተሰቶት የነበረው ውል የተፈረመበት ቦታ የትማነጎስ ይባላል። እዚያ ቦታ ላይ ትናንትና በደማቅ ሁኔታ ነበረ የተከበረው። የአማራ ብሔራዊ ክልላዊ መንግስት የመንግስት ኮሚኒኬሽን ምክትል ቢሮ ኃላፊ ህሊና መብራቱን ጨምሮ የደቡብ ወሎ ዞን ከፍተኛ አመራሮች ተገኝተዋል። በስፍራው ላይ እዚያ ቦታ ላይ እንግዲህ የአጼ ምኒልክንና የቴጌ ጣይቱ ሀውልት የተሰራበት አጋጣሚ አለ። ይህማ ተመርቆ ትናንትና በደማቅ ሁኔታ ለህዝብ ይፋ ሆኗል። ከዚህ በተጨማሪ ያ ቦታ ከሀያ ሚሊዮን ብር በላይ በወጪ ተደርጎበት ሙዚየም እና ከታሪኳ ጋር ተገናኝነት ወይም ተቆራኝነት ያላቸው የተለያዩ መጽሐፍቶችና ቅርሶች ያሉበት አካባቢ ነው። እዚያ ቦታ ነው፣ ትናንትና እዚያ ነበር፣ በደማቅ ሁኔታ የተከበረው። እንግዲህ መስፍን፣ በዚህ የበዓል አከባበር ላይ የተሳተፉ ሰዎችን የማነጋገር እድል ያገኘህ ይመስለኛል። ምን አይነት አስተያየት አላቸው? በርካታ የህብረተሰብ ክፍሎችን ለማነጋገር ሞክር ያለው፣ ከመንግስት አመራር እስከ አርበኞች፣ ከህጻናት ወጣቶች ለማግኘት ሞክር ያለሁም። በተለይ የአማራ ብሔራዊ ክልላዊ መንግስት የመንግስት ኮሚኒኬሽን ምክትል ቢሮ ኃላፊ ህልና መባችን አናግረናቸው ነበር። ኢትዮጵያን ዛሬ ላይ ለመገኘታችን፣ በቋንቋችን ኮርተን ለማውረታችን፣ በዓለም አደባባይ ፊት በጀግኖት አባቶቻችን ታሪክ እንዲቆም ያደረገን ለሀገር የተከፈለ ዋጋ ብሔር መልክ ወይም አካባቢ መልክ ያለው ስላልሆነ ነው። ስለዚህ ለድል በዓለም አደባባይ ፊት ውጤታማ ሆኖ ለመገኘት ትልቁና መሰረታዊ ነገር አንድነት ነው ማለት ነው እና በአሁኑ ጊዜም ይህንን አንድነትን ነው ማሰብ ያለብን። ምክንያቱም በዓሉን ስናከብር የአንድነት የመደማመጥ ለውጥና ውጤት ነው የአድዋ ታሪክ። ደቡብ ወሎ ዞን ዋና አስተዳዳሪ ዶክተር አብዱ ሁሴንም እንደዚህ በተመሳሳይ በተለይ ልዩነቶችን የሚያሰፉ አንድነታችንን ተጽዕኖ የሚፈጥሩ ተግባራትን ወደ ጎን በመተው ከአድዋ ጀግኖች፣ ከአድዋ አባቶች፣ ከአድዋ መሪዎች የዚህ ትውልድ በርካታ ቁም ነገር ሊቀስም ይገባል የሚል አንድምታ ያለው መልእክት ያስተላልፋሉ። መጠላለፍ የሴራ ፖለቲካ በአካባቢያችን በክልላችን እና በፖለቲካችን ላይ እየነገሰ ነው። ያኔ ከዛሬ 127 ዓመት በፊት ያሸነፍናቸው ጥላቶቻችን የእነሱ ፍላጎት በመጫንና እርስ በራሳችን በማባላት በመጠራጠር እንዲሁም መሪን እንዳናከብር ያኔ እነምዬ ምኒልክ አለቃህን ተመልከት፣ ስልክህን ተከተል ብለው እንዳስተማሩንና በዚያ ልክ እንደመሩን ይህንን እንዳናደርግ መሪን እንዳናከብርና እርስ በራሳችን እንድንጠራጠር፣ የሃይማኖት አባት እንዳናከብር፣ ከመካከላችን ትልቅ ሰው እንዳናከብር አድርገው እየቀረጹን ያለ በመሆኑና ይሄ ደግሞ መግባባት እንዳይኖር ሁሉን ነገር በጥርጣሬ እንድንመለከት እያደረገን በመሆኑ ይሄን ሊቀይር የሚችል ውይይት፣ የፖለቲካ አካባቢ መፍጠር በጣም ያስፈልጋሉ አምሳለቃ አለማየሁ አበበ የሚባሉ የሰማኒያ አንድ አመት የአዛውንት አርበኛ ለማግኘት ሞክሬ ነበረ አባታቸው በአስራ ዘጠኝ ሀያ ስምንቱ የጣሊያን ጦርነት ወቅት ተሳትፎ ያደረጉ አባት ናቸው ይህ አባት ትልቅ ተጋድሎ አድርገው ለአቶ ወይም ለአምሳለቃ አለማየሁ ታሪካቸውን አውርሰው የሄዱ ናቸው እሳቸውም በሶማሌ ጦርነት ወቅት በአስራ ዘጠኝ ስልሳዎቹ አካባቢ ስልሳ ዘጠኝ አካባቢ ማለት ነው። ጎርሱም በጋቡር አካባቢ በመዋጋት ለሀገራቸው መስዋዕትነት እስከ መክፈል መድረሳቸውንና አብረዋቸውም የነበሩት ኢትዮጵያኖች ሊወር የመጣውን የሶማሌ ጦር በመመከት የአድዋን ድል ያኒ ደግመን ነበረ። አሁን እንዲህ አይነት መለያየት፣ እንዲህ አይነት የመከፋፈል ስሜት የተፈጠረው ትውልዱ በአግባቡ ታሪኩን እንዲያውቅና በታሪኩ እንዲኮራ ባለመደረጉ ነው። ታሪክም እናውቃለን የሚሉ ሰዎች እውነቱንና ዋናውን መሰረታዊ ነገር ከማጉላት ይልቅ ስንቅት ላይ ትኩረት በማድረጋቸው ዛሬ እንዲህ አይነት ነገር ተፈጥሯል። ስለዚህ ትውልዶቻችንን፣ ልጆቻችንን ማስተማር አለብን የሚል መልእክት አስተላልፈዋል። አድዋ ከሌ ነው አደለም የሞላ ኢትዮጵያ አንድነት፣ ሰላም፣ ስለ ሰላም የተደረገ ስለሆነ ኢትዮጵያ ምንም በምንም ታምር መከፋፈል የለባትም። ተከፋፍላ ውጤትም የላትም። በአንድነት ነው ጣሊያንን በጦር በጉራዴ ደምስሰው ሊያባርሩት የቻሉት አንድነታቸው ተከብሮ አንድ ዓላማ ስላላቸውም። ስለዚህ አሁንም ይህን አንድ ዓላማ ወደፊትም እንዲቀጥል ለወጣቱ ትምህርት መሰጠት አለበት። መስፍን ከመለየታችን በፊት በዚህ የበዓል አከባበር ላይ ወጣቶች ስለነበራቸው ሚና ጥቂት ብለን ያነጋገርካቸው ወጣቶች የሰጥሁን ሀሳብም ጠቅለል አድርገህ አገራን አንድ ሁለት ወጣቶችን ለማናገር ሞክሬ ነው። በተለይ በመስፋስ ንግድ የተሰማራ አንድ ወጣት አግኝቼ ነበረ። እሱ እንደሚለው የአድዋ ድል የኢትዮጵያኖች ድል ብቻ አይደለም፣ የአድዋ ድል የአፍሪካኖች ድል ነው። የአድዋ ድል በቅኝ ግዛት የተጨቆኑ በግስ ስርዓት ውስጥ ለነበሩ የነፃነት ብርሃን የሰጠ በዓል ነው። ይህ በዓል በአካባቢ በመከበሩ በጣም ደስተኛ ነኝ። ግን በዓመት በዓመት ዝም ብሎ ልዩ ፕሮግራም አዘጋጅቶ ከመለያየት ባለፈ ይህ ቦታ የአድዋ የቱሪስት መዳረሻ ሆኖ የገቢ ምንጭም የታሪክ መዘከሪያም ይሆን ዘንድ መንግስት ትኩረት አድርጎ ሊሰራ ይገባል የሚል መልዕክት አስተላልፎ ሌሎችም እንደዚህ ሆኖ የተናገሩት በተለይ ወጣቶቹ ስለ አድዋ በተለይ ከቅርብ ዓመታት ወዲህ በወረይሉና አካባቢው የሚደረገው በዓል ስለ አድዋ ያላቸውን ግንዛቤ የበለጠ እንዲያሰፉና እውቀታቸውን እንዲጎለብት ቢያደርግም በተለይ ከአሁን የሚስተዋሉ የፖለቲካ ልዩነቶች በውይይት ተፈተው ኢትዮጵያ በዓሉን በደማቅ ስሜት በአንድ ስሜት ልታከብር የምትችልበት ምህዳር ይዘረጋ የሚል አስተያየት ሰተውኛል። ሀብት መስፍን አራጌ ዘንድሮ ላይ ታሪካዊው ያድዋ ድል በልዩ ሁኔታ በተከበረባቸው ውጫሌና የወረ የሉ ስፍራዎች የነበረውን ነገር ለአድማጮች ስላጋራሃልን በእጅጉ እናመሰግናለን። መልካም ቀን ይሁንል። መስፍኔ መልካም። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የአማርኛ መሰናዶ በአጭር ሞገድ በ19 ሜትር ባንድ ላይ እና በ15660 ኪሎ ኸርዝ እንዲሁም ደግሞ በ25 ሜትር ባንድ ላይ በ11610 እና በ1270 ኪሎ ኸርዝ ላይ ይተላለፋል። መሰናዷችንን አት ቪኦኤ አምሃሪክ ዶት ኮም ላይ በድረገጽ ገብታችሁ እንድትከታተሉ እንጋብዛለን። በመቀጠል ደግሞ ወደ ጤና ዘገባ ነው የምንሻገረው። በቅዱስ ጳውሎስ ሆስፒታል የጽንስና የማህፀን ሬዚደንት ሐኪም የሆኑት ዶክተር አህመድ አደም በማህፀን እጢ ዙሪያ ቆይታ አድርገናል። ቀጥሎ ይቀርባል። ዶክተር አህመድ አደም እባላለሁኝ በጳውሎስ ቲቺንግ ሆስፒታል ሬዚደንትና ማህፀንና ጽንስ ስፔሻሊስት ነኝ ማለት ነው። በጣም ነው የማመሰግነው። በድጋሚ እንግዲህ ዛሬ ልንወያይ የጋበዝኩ ፋይብሮይድ ስለተሰኘው በሴቶች ማህፀን ውስጥ ስለሚያድገው እጢ በተመለከተ ነው። ፋይብሮይድ ማለት ምን ማለት ነው? ሄደን ፋይብሮይድ የምንላቸው ወይ ደግሞ ማዮማ የምንላቸው ናቸው። በሕክምናው አጠራር ወይም በእንግሊዘኛው አጠራር የተለያዩ ስሞችም አላቸው። በዛ ይላሉ በእንግሊዘኛው፣ በአማርኛው ጠቅላላ ተብሎ የሚጠራው ከማህፀን የሚነሳ እጢ ይባላል ማለት ነው ከማህፀን የሚነሳ እጢ ማለት ከአንድ ሴል ነው የሚነሳው እዲሁ ማህፀን ከሚገኙ ዎች መካከል ከዛ ነው የሚነሳው ብዙ የሚያሰጋ አይደለም ልክ አነሳሱ ከዛው ከራሱ የሴል አይነት ይነሳና እየተስፋፋ እየተስፋፋ የሚሄድ ማለት ነው በመጠናቸው ሊያንስም ሊጠልቅም ቁጥራቸውም ሊበዛ ይችላል የተለያየ አይነት ባህሪ ወይም ቅርጽ ይኖራቸዋልኝ የራሳቸው የሆነ ምንድን ነው ሽፋን ወይ ልብስ የሚመስል ነገር ይኖራቸዋል። ትክክለኛ ሽፋን የላቸውም፣ ግን ራሳቸውን ከልለው የሚገኙበት ልብስ የሚመስል ነገር አላቸው ማለት ነው። አብዛኛውን ጊዜ በሴቶች ምንድነው በሪፕሮዳክቲቭ ኤጅ ወይ ደግሞ ይሄ ፍሬያማ እድሜ ወይም የመውለጃ ጊዜ ላይ ተንሰራፍተው ይገኛሉ። በዛ ሰዓት ነው ብዙ ጊዜ የሚገኙት። ይሄ ከአስራ አምስት እስከ አርባ አምስት ባለው እድሜ ማለት ነው። ብዙም የማያሳስቡ ሲከሰቱ፣ ደግሞ የተለያዩ ማኒፌስቴሽን ወይ ደግሞ ባህሪ ይኖራቸዋል ራሳቸውን የሚገልጹበት። ብዙ ጊዜ ግን እንዳሉ አይታወቁም። በተለያየ አልትራሳውንድ፣ ድንገተኛ አልትራሳውንድ፣ እርግዝና ክትትል ላይ ሊገኝ ይችላሉ። ግን ራሳቸውንም የሚገልጹበት ባህሪ አላቸው ማለት ነው። ለተናገሩት እምብዛም ጉዳት የማያደርሱ ከማህፀን የሚነሱ እጢዎች ናቸው። ግን ምክንያታቸው ምንድን ነው? ከምን የመነጨ ነው? አሁን እንዳልኩሽ ምንድን ነው ብዙ ጊዜ የሚከሰቱት ይሄ ሴቶች የሆርሞን መጨመር እና መቀነስ ወይ ደግሞ የሆርሞን አለመግባባት ተነስቶ የሚመጡ ናቸው። ብዙ ጊዜ ይሄ ኢርሊ ሜናርኪ ወይ ደግሞ ቀድሞ የወር አበባ በማየት የሚመጣ አንዱ እሱ ሃይፖተሲስ ወይም ደግሞ በዚህ ጊዜ ሊከሰት ይችላል። ሌሎች ደግሞ ምንድነው በእድሜ ምክንያት አሁን እንደነገርኩሽ ብዙ ጊዜ የምነሱት ከአስራ አምስት እስከ አርባ ዘጠኝ ባለው እድሜ ነው። አሁን የተገኘው ሪፖርት በአንድ አመት የተከሰተም አለ ግን ብዙም ብዙም በዛ ጊዜ ይነሳል አይባልም። ሌላው ምክንያት ይሄ ከ ያላግባብ ውፍረት ወይ ደግሞ ውፍረት ወይ ደግሞ ኦቤሲቲ የምንለው የሚኖር ጊዜ እነዚህ ፊብሮይድ የምንላቸው ወይ ደግሞ የማህጸን እጢ ከ በየአንዳንዱ አስር ኪሎ ግራም በሀያ አንድ ፐርሰንት ይጨምራሉ ነው የሚባለው። ሌሎች ደግሞ ምንድነው ከዘር ጋር ተያይዘው ነጮችና ጥቁሮች ጋር ይሄ የሴቶች ሆርሞን ወይም ስትሮጅ የሚባለው ሜታቦላይዝ የምናደርግበት ነገር ወይ ደግሞ ሆርሞኖች የሚሰሩበት መንገድ የተለየ ስለሆነ በራሱ ጥቁር መሆን ራሱ የራሱ ከሶስት እስከ ዘጠኝ የሚሆን እጥፍ በጥቁሮች ላይ እንደውም በጥቁሮች ላይ ምንድን ነው ብዙና ትልቅ ይሆናሉ ተብሎ ነው የሚታሰበው። ጥቁሮች ላይ ሌሎች ደግሞ እንደዚሁ ወሊድ መከላከያ የሚወስድ ሰው ከማይወስድ ሰው ይቀንሳል ተብሎ ነው የሚታሰው። እነዚሁ ከሆርሞን ሬጉሌሽን ጋር አንጻር ማለት ነው። ለምሳሌ ፋይብሮይድ ያለባት ሴት በምንድን ነው ምን አይነት ምልክቶች ነው ያሉት? አንድ ፋይብሮይድ ያለባት ሴት እንዴት ልታውቅ ትችላለች ስንል እንዳልኮች አብዛኛዎቹ እነዚህ ፊቨድ የሚባሉ ወይም ደግሞ የማህፀን እጢ የምንላቸው ብዙ ጊዜ ባህሪያቸውን አይገልጹም ወይም ደግሞ ብለን በአልትራሳውንድ ሌሎች ጉዳዮች አልትራሳውንድ ስንነሳ የምና የሚገኙ ነገሮች ናቸው። ግን ሲከሰቱ ግን ምንድነው፣ ከፍተኛ የሆነ ወር አበባ መብዛት ሊከሰት ይችላልኝ። የወር አበባ መብዛት ማለት ምን ማለት ነው ብለን ስናይ ደግሞ አንድ ሴት የምታይባቸው የወር አበባ ቀናቶች እነሱ ከሁለት እስከ ሰባት ቀን ናቸው ማለፍ ካለ አንዲት ሴት የወር አበባ ስታይ ከሰባት ቀን በላይ ካየች ይሄ ከፍተኛ የወር አበባ የደም መፍሰት አላት ማለት ነው ሌላኛው ደግሞ ከሰማንያ የሚሄድ ይሄ ደግሞ በእንትን አንዷ የንጽህና መለክ የምትይዘው እስከ ሀያ የሚሄድ ነው ስለዚህ እሱ በደንብ እርሶ አራት በላይ የሚያስቀይራት ከሆነ ይሄ ሰማንያ ሚሊ በላይ አልፏል፣ ከፍተኛ የደም መፍሰስ ወይም ደግሞ የወር አበባ የደም መፍሰስ አላት ማለት ነው። ሌላኛው አንድ ሴት የወር አበባ የምታይ ሴት ከሶስት ሰዓት የማይቆይ ከሆነ ይህም ከፍተኛ የወር አበባ አላት ማለት ነው። እነዚህ እነዚህ ነገሮች አንድ ሴት ከፍተኛ የወር አበባ አላት ተብሎ ሕክምና እንድትሻ ያደርጋታል ማለት ነው። የሽንት መቆጣጠር አለመቻል የሽን ቶሎ መምጣት የሆድ ድርቀት ሲከሰት እኔ እነዚህ ልክ ሪሌትድ የምንላቸው ወይ ደግሞ ከቁመቱ ወይም ከክብደቱ ጋር ተያይዞ የሚመጡ ምልክቶች ናቸው። ይህን ህመም ስለተከሰተ ቶሎ ወደ ህክምና መሄድ አለባቸው ማለት ነው። ያለ መውለድ ሁኔታ ወይ ደግሞ መካንነት የማስከሰት ሊሆን ይችላል። በተደጋጋሚ ውርጃ ሊሆን ይችላል። ከዚህም ጋር ከመጠኑ ጋር ተያይዞ እንግዲህ፣ ልጁ ከማህፀን ግድግዳ ጋር የመላቀቅ ወይ ደግሞ የመውለጃውን በኩል ከያዘው እሱም በወሊድ ጊዜ ችግር ስለሚፈጥር ከዛም ጋር ተያይዞ ችግር ስለሚከሰት ለኦፕራሲዮን ወይ ደግሞ በሲዜሪያን ሴሽን ወይ ደግሞ በቀዶ ማዋለድ ሊዳርግ ይችላል። አንዳንድ ጊዜ እርግዝና እስኪመስል ድረስ በማህጸናቸው ውስጥ ያደገባቸው ሴቶች እንዳሉም እንሰማለን እና ይሄ ነገር ከምን የመነጨ ነው የሚከሰተው? እንዲሁም ደግሞ ምን አይነት ሕክምናዎች ናቸው ያሉት? ጥሩ ጥያቄ ነው። ከዚህ ጋር አንዳንዴ እርግዝና መስሎ ብዙ ጊዜ ሊቆይ ይችላል። አንድ ሴት አንድ እናት ሁለት አመት አረገዘች አንድ አመት አረገዘች የሚሉ ዜናዎችን በተለያየ ጊዜ እንሰማለን። ትክክለኛ ጥያቄ ነው። ይሄ ምንድን ነው? ሁለተኛ አንድ ሴት ወረባ በሚቀርባት ጊዜ ወረባ በሚቀርባ እርግዝና ምርመራ ማድረግ አለባትኝ ዛባም ክ እንደዚሁ የእርግዝና ምርመራ ማድረግ አለባት። አለበለዛ በስህተት እናቷ ያረገዘች መስሏት ለብዙ ጊዜ ልትቆይ ትችላለች። እነዚህ ምንድን ነው? እነዚህ ማዮማዎች ብዙ ጊዜ ሞ ፊብሮይድ የምንላቸው ወይም የማህዘን የምንላቸው ከአስራ ሁለት ሴንቲሜትር በላይ ብዙ ጊዜ አያድጉም። ነገር ግን እስካሁን በተገኘው ሪከርድ እስከ ስልሳ ሶስት ኪሎ ግራም የአደገ የማህፀን ዕጢ ሪፖርት ተደርጓል። እስከ አስራ አምስት ኪሎ ግራም እንደዚሁ ሪፖርቶች አሉ። ግን ብዙ ጊዜ ይሄ ዕጢው እያደገ እያደገ ሌሎች ምክንያቶች አይፈጥርም ወይ ደግሞ አሁን እንዳልኩሽ እናቶች ተሳስተው እርግዝና መስሏቸው ሊቀጥል ይችላል። በተለምዶ ስለ እርግዝና ነው እየተባለ ስለዚህ መጀመሪያ ሴቶች የወር አበባቸውን በሚያሳልፉ ጊዜ እርግዝና ምርመራ ማድረግ አለባቸው ማለት ነው። ሌሎች ምንድን ነው ትሪትመንት ወይ ደግሞ ወደ ህክምናው ስንሄድ በጣም የተለያዩ ህክምናዎች አሉ። ከዘመኑም ጋር ተያይዞ የመጀመሪያው ምንድን ነው አሁን እንዳልኩሽ ችግር እስካልፈጠረ ድረስ ወይ ደግሞ ከአስራ ሁለት ሴንቲሜትር በታች ከሆኑ እና ችግር የማይፈጥሩ ከሆነ ልንከታተላቸው እንችላለን። እስከ ሶስት እስከ ስድስት ወራቶች ክትትል እያደረጉ ክትትል እያደረጉ ሊቀንሱም ሊጨምሩም ስለሚችሉ እስከ እስከ ሶስት እስከ ስድስት ወራቶች ልንጠብቅ እንችላለን። ሌላው ምንድነው ብዙ መንገዶች ህክምናው ሊመዘን ይችላልኝ። መጀመሪያ ሴቷ ወይ ደግሞ እናትየው የመውለድ ሁኔታዋ እንዴት ነው፣ እድሜዋ፣ እንዲሁም ያለበት የእጢው ያለበት ቦታ እጢ ውስጥ ደግሞ አሁን ምን እየተከሰተ ነው የሚለውን ወይ ደግሞ እጢው ራሱን የገለጸበት መንገድ ምንድን ነው የሚለውን እናያለን። እጢው ራሱን የሚገልጽበት መንገድ ከፍተኛ የደም መፍሰስ ከሆነ እና እናትየዋን የሚያስጨንቃት ከሆነ ይሄ አንዱ ቀጥታ ወደ ህክምናው የሚያስኬደን ነው። ሌላኛው ደግሞ ሴቷ ምንድን ነው የምትፈልገው? የልጅ የመውለድ ሁኔታዋን ጨርሳለች ወይ ደግሞ ይወስነዋል ማለት ነው። ሌላው ደግሞ ያለበት ሁኔታ እጢው የት ነው ያለው ችግር ይፈጥራል ወይ፣ ከመሉት ጋር ተያይዞ የእርግዝናው ሁኔታ ከልክሏል ወይ፣ በተደጋጋሚ ውርጃ አስከትሏል ወይ፣ ወይ ደግሞ የማርገዝ ችግር አስከስቷል ወይ? ስለዚህ እነዚህ ነገሮች ጋር ተያይዞ የተለያዩ ሕክምናዎች አሉት ማለት ነው። ከዚህ ጋር ተያይዞ ፊብሮይዶች እራሳቸውን አሁን እንዳልኩሽ ራሳቸውን አይገልጹም። በሚገልጹበት ሁኔታ ላይ ግን ኬስ ሬስ ወይ ደግሞ ጥናቶች በተካሄዱበት ሁኔታ ላይ አንድ እናት ሊያስጨዳስራዋ ሊያግዳት ይችላል። ኳሊቲ ኦፍ ላይፍ የሚባለው ወይ ደግሞ ያናኗሩ ሁኔታውንም አፌክት ሊያደርገው ይችላል። ሳይኮሎጂካል እርዳታ ያስፈልጋታል ማለት ነው። በሌሎች ኢኮኖሚክ ኢምፓክት ስናያቸው አንድ እናት ነጥ ካላት እና ምልክቱ የሚታይባት ከሆነ መድኃኒቶች ወይም ደግሞ ሕክምናዎች እንዳሉ ማወቅ አለባት ማለት ነው። በጣም ነው የማመሰግነው ስለነበረን ቆይታ። እኔም በጣም አመሰግናለሁ። የተከበራችሁ አድማጮቻችን ለምሽቱ የያዝናቸው መሰናዶዎች እዚህ ላይ ተጠናቀዋል። ብርሃን ኃይሉ ስርጭታችንን ስታቀናብርልን ቆይታለች። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም በጀመርነው ሙዚቃ እንሰናበታለን። ታስተናግዳችሁ የምሽቱ ኤደን ገረመነኝ፣ የምሽቱ ዋና አዘጋጅ ደግሞ ጽዮን ግርማ። አብራችሁን ስለቆያችሁ በድጋሚ እናመሰግናለን። ጤና ስጥልን ደናደሩ የተሰጠኝ ዛሬ በነጻንት